the voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከካሌ ቤ ጋር ከስምንት ወር በፊት እዚህ አብረን ሰጠናል። ከዛ አሁን ደግሞ ሙዚቃ ለመጫወት እና በዛው አልበም ለመቅዳት ልመጣ ነው እዚህ ኢትዮጵያኖች ነበሩ። በዛው ልክ ደግሞ ብዙ ፈረንሳዎች ያሉ እና ከልብ በጣም ሙዚቃ የሚወዱ ናቸው እና ሁሉ ነገር በጣም በጣም ጥሩ ነበር። ተወዳጁ ድምፃዊ ግርማ በየነ ነው። ባለፈው ሳምንት ፓሪስ ላይ ከፈረንሳዩ የሙዚቃ ባንድ አካሌ ውቤ አባላት ጋር የሙዚቃ ትዕይንት አሳይተዋል። ሀያ አራት ዓመት ብዙ ጊዜ ነው። አሁን በቅርብ ጊዜ የምናከብራቸው ወጣት ልጆች ድርጅቱ ፈጠር ያልተወለዱ ናቸው። ከዛ በኋላ የተወለዱ ናቸው ማለት ነው። ይሄ ራሱ የሚያሳየው ለኅብረተሰባችን ድርጅት አስፈላጊነቱ መታወቁ ብቻ ሳይሆን ዘለቄታ እንዲኖረው ይሄንን ማሳወቁ ጥሩ ነው ብዬ ነው የማምነው። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ጊሮን ዘራ ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ መሪዎች የሊቀመንበሩን ዶክተር መላኩ ላቀውንና እናም ከዘንድሮ ተሸላሚዎች አንዱ የሆኑትን ከህልፈት በኋላ የታሰቡትን የራስ አሉላ አባነጋን የቤተሰብ አባል ድምፅ ነው ያሰማናችሁ። ለማኅበረሰብ ልዕልናና መሻሻል ባደረጉት ልዩ አስተዋጽኦ ለመረጣቸው ባለመልካም ታሪኮች እውቅናና አክብሮት የሰጠበትን አራተኛ ዓመታዊ ስነ ስርዓቱን ባለፈው እሁድ በሜሪላንዷ ኮሌጅ ፓርክ ከተማ በታላቅ ስነ ስርዓት አክብሯል። ከድርጅቱ መሪዎች ሁለቱን ከዘንድሮ ተሸላሚዎችም እንዲሁ ሁለቱን ለምሽቷ አወያይተናል። ሌሎች በርከት ያሉ ዝግጅቶች ችም አሉን አሁን የአክብሮትና የናፍቆት ሰላምታችንን እናስቀድማለን። መሆኑን አድማጮች እንደምናመሻችሁ እንደምንሰነበታችሁ ከዛሬ እሁድ ግንቦት 28 2008 ዓ ም ዝግጅታችን ጋር የቴክኒክ አቀናባሪያችንን ንጉሱ ታምሬን ይዘን የራዲዮ መጽሔት ፕሮግራም አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓት አንዱም ቢዘል በሳምንቱ ከአለም ዜና በኋላ እንመለሳለን። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ከመንግሥትና ከገዢው ፓርቲ ጋር በፖለቲካ ምህዳር ላይ መደራደር ቀዳሚ አጀንዳቸው እንደሚሆን የመድረክ ሊቀመንበር ሆነው በድጋሚ የተመረጡት ፕሮፌሰር በየነ ጴጥሮስ ተናግረዋል። ተቃዋሚው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ትላንት ባካሄደው ስብሰባ ከሊቀመንበሩ በተጨማሪ ሌሎች አመራሮችን መርጧል። እስክንድር ፍሬው አጠር ያለ ዘገባ ልኳል። መሳሳልነት ለማገልገል ቃል እንገባለን። ለማገልገል ቃል እንገባለን። ዋነኛው የተቃዋሚዎች ስብስብ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ባካሄደው ጠቅላላ ጉባኤ አንዳንድ አመራሮቹን በድጋሚ መርጧል። በዚህም መሰረት ባለፉት ሁለት ዓመታት ሊቀመንበር ሆነው ያገለገሉት ፕሮፌሰር በየነ ጴጥሮስ በያዙት ኃላፊነት እንዲቀጥሉ ወስኗል። ዶክተር መረራ ጉዲናም ምክትል ሊቀመንበርና የድርጅት ጉዳይ ኃላፊ ሆነው በድጋሚ ተመርጠዋል። ከዚህም በተጨማሪ አቶ ገብሩ ገብረ ማርያም ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ፣ ዶክተር ሚሊዮን ቶማቶ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ካህሳይ ዘገዬ ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ አለሙ ኮይራ ደግሞ ዋና ጸሐፊ ሆነው ተመርጠዋል። በድጋሚ ሊቀመንበር ሆነው የተመረጡት ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ሲናገሩ በዚህ ኃላፊነታቸው ቅድሚያ የሚሰጡት ምን እንደሆነ አብራርተዋል። ቅድሚያ የምንሰጠው ከመንግስትና ከገዢው ፓርቲ ጋር ተገናኝተን በመነጋገር እና በመደራደር በፖለቲካ ምህዳሩ ላይ ያሉትን ችግሮች መፍትሄ ለመስጠት የምናደርገው ጥረት ይሆናል። መድረክ በዚሁ ጠቅላላ ጉባኤ ማጠቃለያ የአቋም መግለጫም አውጥቷል። በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዓለም በዋናነት በመንግስት ደረጃ አሸባሪነትን ከሚደግፉ ሀገሮች አንዷ ኢራን ናት ሲል በቅርቡ ያወጣውን ሪፖርት ቴህራን እንደ ከዚህ ቀደምቱ ሁሉ አውግዛለች። የኢራኑ ውጭ ጉዳይ ሚኒስቴር ቃል አቀባይ ስለዚሁ በሰጠው ምላሽ ይልቅስ በንቃትና በገንዘብ ድጋፍ የሽብርተኞችን እንቅስቃሴ በግልጽ የምትደግፈው ሳውዲ አረቢያ ናት ብሏል። ሐቁ ይህ ሆኖ ሳለ ዋሽንግተን ከሳውዲና ሌሎች አረብ አገሮች በምታገኘው ሰፊ የፖለቲካና የገንዘብ ድጋፍ ምክንያት ዐይኔን ግንባር አርገው አላየሁም በማለት ይህን የዓለም መርዛማ ሁኔታ ትሸፋፍናለች ሲል ቃል አቀባዩ አክሎ አብራርቷል። ቤጂንግ በአጨቃጫቂው የደቡብ ቻይና ባህር ያሉ ደሴቶች ይገባኛል ጥያቄዋን በተንኳሽ ወታደራዊ ምደባ ለማረጋገጥ የምትቀጥል ከሆነ ራሷን ከተቀረው ዓለም በግል የማግለል ትልቅ ግንብ ማቆም ይሆንባታል ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር የሰጡትን አስተያየት አንድ የቻይና ከፍተኛ ወታደራዊ ባለሥልጣን ውድቅ አድርገውታል። እኛ ከዚህ ቀደም ተገልለን አናውቅም፣ አሁንም አልተገለልንም፣ ወደፊትም አንገለልም ሲሉ የህዝባዊ አድነት ሰራዊቱ አድሚራል ሶን ዚያንኮ አስረድተዋል። በቻይና ላይ ማንም ጣቱን መቀሰር አይችልም ሲሉ ያከሉት ወታደራዊ ባለሥልጣን እኛ ችግር አንፈጥርም፣ ነገር ግን የችግር ፍርሃትም የለብንም ብለዋል። በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች የቅዱሱን ወር ረመዳን ጾም ለመጀመር እየተዘጋጁ ነው። ዛሬ ወይም ነገ ነው ይጀምራሉ ተብሎ የሚጠበቀው ሙስሊሞች በረመዳን አንድ ወር ሙሉ ቀኑን ውሃ እንኳ ሳይቀምሱ አብዛኛውን ጊዜያቸውን በጸሎትና ቁራን በማጥናት ያሳልፋሉ። በዚህ ወር ውስጥ ከአጉል ልምዶች፣ ከትንባሆ ማጨስና የመሳሰሉት ተግባራትም ታቅበው ይቆያሉ። በመጨረሻም ስፖርት በ2017 ለሚደረገው የአፍሪካ እግር ኳስ ዋንጫ ለመሳተፍ የሚያስችሉ የማጣሪያ ግጥሚያዎች በተለያዩ የአፍሪካ ከተሞች ዛሬና ትላንት ተካሂደዋል። የኢትዮጵያ ብሔራዊ ቡድን በሚገኝበት ምድብ ከሀገሩ ውጪ ከሊሶቶ አቻው ጋር ዛሬ ያደረገውን ጨዋታ ሁለት ለአንድ አሸንፏል። በሊሶቶ ስቴድየም ለዋሊያዎቹ የማሸነፊያ ሁለቱንም ጎሎች ያስቆጠረው ጌታ ነህ ከበደ ነው። ትላንት ከተደረጉት ጨዋታዎች መካከል አልጄሪያ ሲሼልስን፣ ግብፅ ታንዜኒያን በተመሳሳይ ሁለት ለባዶ አሸንፈው ሁለቱም ከየምድባቸው በነጥብ አንደኛ በመሆን ለቀጣዩ ዓመት የአፍሪካ ዋንጫ ማለፋቸውን አረጋግጠዋል። ቱኒዚያ ሴኔጋልም ቱኒዚያና ሴኔጋልም ከየምድባቸው ባስመዘገቡት የነጥብ ብልጫ ለዋንጫው ማለፋቸውን ያረጋገጡ ብሔራዊ ቡድኖች ናቸው። የኢትዮጵያ ብሔራዊ ቡድን ጥሩ ሁለተኛ ሆኖ ለማለፍ በመጪው መስከረም ወር ከሲሼልስ ጋር የሚያደርገው የመጨረሻ ጨዋታ ማሸነፍና የሌሎች ቡድኖችን መሸነፍ ይጠብቃል ሲል ባልደረባችን ገዛ ሐይንጽዮን መስቀል ማምሻውን ገልጾልናል። ዜናው አበቃ።

ይዘህና ያልሽኝን ሁሉን ሸምቻለሁ፣ ታማኝ ሰው ታገኘው ልክልሽ አለው። ደሞ፣ አንቺ ብለሽኝ እንዴት እቀራለሁ? አንድ ቀን አንድ ቀን ካልሽኝ ነገር ተርፎ መሳፈሪያ ሳገኘ እኔም እመጣለሁ። እመጣልሻለሁ። በገጣሚ ኑረዲን ኢሳ ቀልዳ ቀልድ ለዛ የታጀበች እመጣልሻለሁ። የሳምንቱ ምርጥ ግጥም የዛሬ እሁድ ግንቦት 28 2008 ዓ ም የራዲዮ መጽሔፍ ፕሮግራማችንን ጀምረናል። ገጣሚ ኑረዲን ኢሳን ለግሩም ስንኞቹ እናመሰግናለን። አንተንም አመሰግናለሁ አሉላ ኑረዲን። በጣም ስለምወደው ስለመረጥከው ግጥሙ። አሁን የሳምንቱን ዜማ ዜማዎችን በል። ሁለት የተራራቀ ዘመን ላይ የተዜሙ ናቸው። አሁን እንከን የሌለብሽ ወይዘሪት ኢትዮጵያ نسكت العلاء In <Sings> a sky far away, in a name by my I love you. But you're the with conjure, the ምን አስታወ ከተማችን ያሉ ሬዲዮኖች ማስታወቂያ የሚሰሩበት ዘፈን መሆኑ ሁሉን የራስቸው ነበር። የማስታወቂያ አጃቢ መስሎ የምን ማስታወቂያ ነው? የቀደመው የፈረንሳዊ የሙዚቃ ባንድ አካሌ ውቤ አባላት ከተወዳጁ ድምፃዊ ግርማ በየነ ጋር ባለፈው ሳምንት ፓሪስ ላይ ለትዕይንት ካበቁት የሙዚቃ ድግስ የተወሰደ። ሁለተኛው ደግሞ ከበርካታ አስርታት በፊት ግርማ ራስ ባንድ ከተባለው የሙዚቃ ቡድኑ ጋር የተጫወተው ነው። ከግርማ ጋር የተጫወተው አካሌ ውቤ በኢትዮጵያ የዘመናዊ የሙዚቃ ታሪክ ወርቃማው ዘመን በመባል በሚታወቀው በ1960ዎቹ ገነው በነበሩት ድምፃውያን ሙዚቀኞችና የሙዚቃ ባንዶች ስራዎች የተነቃቁ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም የጀመሩት አካሌ ውቤዎች፣ ሁሉም የሙዚቃው ባንድ አባላት ፈረንሳውያን ናቸው። ለመሆኑ አካሌ ውቤዎች እነማን ናቸው? አሉላ አዲሱ የአካሌ ውቤዎችን ማንነት ለአድማጮቻችን የሚገልጽ ራሳቸው የአካሌ ውቤ ሙዚቃ ቡድን አባላትን አንድ ሁለቱን ጋብዘን እናወያያለን። ታዲያ አዲሱ፣ እዚህ ጋ መነሳት ያለበት አንድ ታላቅ የኢትዮጵያ ሙዚቃ ባለውለታ አለ። እሱም ፈረንሳዊ ነው። ምናልባትም ለነኝህ ጅማሮ መንገድ የጠረገ ይመስለኛል። ስሙን ልገምጥ ፍራንሷ ላታውቀው ትችላለህ። አንተ እንግዲህ ሁላችን የምናቀውን ሰው ነው ምንል ጠግታል። አዲሱ ፍራንሲስ ፋልሴቶ ይባላል። ኢትዮፒክስ በሚል ርዕስ የሚጠሩ ቁጥራቸው የበዛ የኢትዮጵያ ታዋቂ ድምፃውያንን ስራዎች በስልሳዎቹና በሰባዎቹ የተዘፈኑትን ቅድም ያነሳ ነው ወርቃማ ዘመን ውስጥ የሚወድቁትን ማሳተም ከኢትዮጵያዊ ውጭ ለሆኑ ጆሮች ያስተዋወቀ ትልቅ ባለውለታ ነው። መልካም አሁን ወደ ግርማ በየነ እንሂድ። መልካም አዲሱ In the goyen tuts, get im ya lutter sich, balu, kobla la ei no tschisch, er da lebatisch, sank aneuter tsch, melkisch is egnet, sobuk umgedei Mar kishisa gnet, sabakum gadainish. Workin ku Ethiopia with logo ulu yaden kesh ka kollas <laughs> gedega yihil yetedele shin enchi mettasbeya semishnaw kangi dih wezerit ethiopia semishnaw kangi dih ethiopia

አይታለ ለልሃል ትልማን መቼም ሰምቻለሁ። ራስ ሆቴል ውስጥ ትዝ ይለኛል። አንድ ሁለቴ እድል አግኝቻለሁ። ከስታዲየም ስትወጣ ብዙ ጊዜ ወደ ራስ ሆቴል ጉራ ማለት አለ። በደህናው ጊዜ ሁሉም ቡና አምርካሽ ነው እና እነ ግርማን ያኔ ለማየት እድል አግኝቻለሁ። ታድልሃል እደፍራለሁ። ምክንያቱም ግርማ የምወዳቸው ድምጻውያን ውስጥ አንዱ መሆኑ ብቻ ሳይሆን ያ ዘመን ምናልባትም ከጊዜያቸው የቀደመ ስራ ያሳዩ ሰዎች ቅድም የገለጽከው በራስ ሆቴል የሚጫወቱት ግርማ በወጋችን ውስጥ የሚያነሳው ራስ ባንድ የተባለው ዛሬ በታላላቅ ስራዎቻቸው የምናውቃቸው በርካታ ድምፃውያን የሚጫወቱበት የነበረ ነው። በግርማስ በሚባል ጊዜ ደግሞ ሁለቱ ግርማዎች ይጫወቱ እንደነበረም በየነ አካሌ ውቤ ከተሰኘው የፈረንሳዩ የሙዚቃ ባንድ ጋር ባለፈው ሳምንት በፓሪስ የተጫወትከውን ሙዚቃ ነበረ ያሰማ ነው። ይህ ሙዚቃ ቀደም ሲልም በስፋት የሚታወቅና የሚወደድ ዜማ ነው። እስኪ ከአካሌ ውቤ እንነሳ። እንዴት ነበር ያለፈው ሳምንት ዝግጅታችሁ? ተመልካቾች የሙዚቃ አድናቂዎች እንዴት ተቀብሏችሁ? ካሌው ጋር ከስምንት ወር በፊት ዚ አንድ አስራ አምስት ቀን ያህል አብረን ሰጠናል። ከዛ አሁን ደግሞ ሙዚቃ ለመጫወት እና በዛው አልበም ለመቅዳት ነው የመጣ ነው። አሁን እየሰራችሁት ያለ አልበም ቀረጻውን እያገባደዳችሁ ይመስለኛል። ጨርሰነዋል። ምናልባት እስከ ስድስት ወር ድረስ ሊወጣ ይችላል። እና ደግሞ ዋናው የኛ መሪው ያው ታውቀዋለህ ፍራንሲስ ፋልሴቶ ነው ያንተንና ሌሎች የሙያ አጋሮች ይህን ተወዳጅ ዜማዎች በኢትዮፒክ ተከታታይ ሲዲዎች ከዓለም የሙዚቃ አድናቂዎች ጋር ያስተዋወቀ ሰው ነው። በሌላ ፕሮግራም ምናልባትም ኋላ ላይ መልሰን እናገኘዋለን። እስኪ ስለ ተመልካቾቹ ንገረን። በቪዲዮ የተመለከትኩት በተለየ ስሜት ተውጠው አማርኛው የፈረንሳይኛ ያህል ቅርብ ሆኗቸው ሲከታተሉ ነው የተመለከትኩት። እስኪ ያጫውተን። በጣም በጣም ልክ ነው እ ኢትዮጵያኖች ነበሩ በዛው ደግሞ ብዙ ፈረንሳዎች ያሉ እና ከልብ ሙዚቃ የወዱ ናቸው እና ሁሉ ነገር በጣም በጣም ጥሩ ነበር። ይህ የፈረንሳውያን የሙዚቃ ተጫዋቾች ወይም ሙዚቀኞች ያሉበት ባንድ ነው። ሙሉ በሙሉ ፈረንሳዮች ናቸው። ከስሙ አካሌውቤ የሚለውን ስያሜ ጨምሮ የኢትዮጵያን ሙዚቃ ነው ፍጹም በተዋህደ ስሜት የሚጫወቱትና እንዴት ነው? ስለ እነሱስ ያለ ስሜት ምንድን ነው? ያንተን ስሜት አጋራ። በጣም በጣም ምን መሰለ፣ የኢትዮጵያን ሙዚቃ መጫወት ብቻ ሳይሆን የኢትዮጵያ ሙዚቃ በጣም የሚወዱና የማንኛውን ባህል ማንኛውንም አይነት የሚጫወቱ ናቸው። ብዙ ጥናት ያደረጉ ናቸው። በትንሹ ወደ ስምንት አመት ይሆናቸዋል። በአንዱ በሙዚቃው የተካኑም ይመስላል። የሰማኋቸው ግሩ ማጫወት ሲያሳዩ ነው። ከአድማጩ ጋራ በደንብ መገናኘት፣ ያንተንም ሙዚቃ ጥሩ አድርገው ሲያጅቡ ነው። እንዴት ነበር ልምምዳችሁ? ያንተን ሙዚቃ ስታጠኑ የነበረው ምን ይመስላል? በደንብ ተለማምደናል። እና ደግሞ አሁን የምትለው ሁሉ በጣም ልክ ነው። በደንብ ነው የተለማመድ ነው። ቶሎ መግባባት አለ። ሁሉን ነገር ያውቁታል እና በጣም ነው ደስ ያለን፣ በጣም ግርማ ወደ አንተ ህይወት ስራዎች ይልቁንም ደግሞ እጅግ በገነነ አድናቆት ተቀባይነት ያገኛችሁበት ደጋግመን ያነሳ ነው የኢትዮጵያ ሙዚቃ ወርቃማ ጊዜ የሚባለው የሺ ዘጠኝ መቶ ስልሳዎቹ የዚያን ዘመን ስራዎቻችሁ በዛ ሰዓት ከነበሩት የቀደሙ ናቸውም ይባላል። ዛሬ ከበርካታ አመታት በኋላ ተመልሰህ ወደ ሙዚቃው መድረክ እየታየህ ነው። ና እስኪ ያጫውተን፣ መልሰ ሙዚቃው ስገባ የነበረው ሁኔታ ምን ይመስላል? መቼ ነው ውስጥ የመጀመሪያውን ሙዚቃ መልሰ የተጫወትከው በመድረግ በኢትዮጵያ አቆጣጠር ሀምሳ አምስት ማለት ከሀምሳ አንድ አመት ይሆናል። ራስ በአንድ የባንድ ስም ነው። በጣም ጓደኛ አብሮ አደጌ ከባህታ ገብረ ህይወት ጋር አብረና የጀመር ነው። ከሀምሳ አንድ አመት በፊት ማለት ከሀምሳ ከዛ በኋላ በግርማስ የምትባሉበት ሁኔታ ተፈጠረ። እስኪ ያጫውተን ስለስ። በግርማስ ሁለት አመት በኋላ ይሆናል አስራ ዘጠኝ መቶ ለሀምሳ ሰባት ባለስሳሳት እና ሱዳይ ደግሞ ግርማ ዘማሪያም ከበረው አለበት ከዛ ተስፋ ማርያም ኪዳኔ በሳክስፎን ፈለቀ ነጋሽ በትራምፔት እና ሀይሉ በቤስ ተጫዋች እና ነፍሳቸውን የሚማረው ሰይፉ ዮሀንስ እና ምንሊክ በጣም የቅርብ ጓደኞች እና አብረን የሚሰራ በዘፋኝነት ሁለቱ ምንሊክና ሰይፉ ይሄ ነው ሁለተኛ የራስ ባንድ ሁለተኛው የራስ ባንድ ግርማ ዘማርያም እና እኔ ለብቻችን እንጫወት። ያኔ ዘ ግርማስ ነው ስማችን የነበረው። ያ ወደ አስራ ዘጠኝ መቶ ሀምሳ ስድስት ይሆናል። እና አብረን እንጫወት ነበር ክለብ ውስጥ እንጫወታለን። ግርማ ዘማርያም ብዙ ጊዜ ነው ከተለያየን። ሁሉ ነገር ደህና ነው። ጀርመን ያለው ግን ተገናኝተን አናቅማል። በጣም ጥሩ ጊዜ ነበር። ለሁለት አንዳንድ ሙዚቃዎች አብረን ጽፈናል፣ እና የመጀመሪያው ሙዚቃችንን አብረን ነው የሰራ የትኛውን ማ ዘማሪያም ጋር ተወጅኝ እንደው እቅቹን ንገርኝ። እና ሌላም አንዳንድ የምንሰራው ነበር ክለብ ውስጥ ለብቻችን እንሰራ ነበር። ከዛ ኋላ ወደ ሁለተኛ ራስ ባንድ ውስጥ ቅድም የነገርኩ ጓደኞቻችን ጋር አብረን ጀመር። በዛም ምክንያት ነው ራስ ባንድ ይባል የነበረው። ቅድም እንደነገርከን ግርማ በየነ ሁለ ሁለገብ የሙዚቃ ሰውነህ። በጊዜው ቀደም ብለ ከግርማ ዘማርያም ጋር ታደርጉ እንደነበረው ሙዚቃ ትደርሳለ፣ ዜማ ትቀምራለ፣ በድምፃዊነት ትጫወታለ፣ ፒያኖ ትጫወታለ፣ ሁለ ገብ ነህ። በዚያ ላይ ደግሞ የባንዱን መሪ ነበርክ አደለም? እስኪ ያጫውተን ምን ጓደኝነት ነው ማለት ሁላችንም መሪዎች አብረን ነው የምንሰራው፣ የተመካከርን ነው ሙዚቀኞቹ አብረን የምንሰራቸው የነበሩ በጣም ጎበዝ ሙዚቀኞች ነበሩ። በዛ ላይ ደግሞ ያው እንደነገርኩ ምኒልክ ወስናቸው አለ ሰይፉ ዮሐንስ ነሱን ይማራ ሁለቱም አሁን አልፈዋል። ሁለቱ አብረውን ነበሩ፣ እና በጣም ጥሩ ጊዜ ነበር። በጣም ጥሩ ጨዋታ እና ጥሩ ጊዜ የምንሰራበት እና ማይረሳ ጊዜ ነበር። ከተወዳጅ ዜማዎቹ ውስጥ እንከን የሌለብሽ፣ እኔ ነኝ ባይ፣ ማነሽ፣ ይበቃኛል፣ ሴት አላምንም ዛሬም ድረስ ተወዳጅ ስልቶች ናቸው። የዛሬዎቹ ድምፃውያንም በተደጋጋሚ ተጫውተዋቸዋል። የላስታ ሙዚቃ ቡድን ጨምሮ ድጋሚ ተጫውተዋቸው ምናልባት አንተም የመስማት እድል እንደገጠመ ተስፋ አደርጋለሁ። በደንብ በደንብ ምን መሰለህ እዚህ ላይ ኢትዮጵያን ቆንጆ የሚለውን ሁለት ዘፈን ይህ እና እንከን የሌለብሽ እሱን የጻፈው በጣም የቅርብ የቅርብ በጣም ጓደኛ የሆነው ፒያኖ ተጫዋች ጌታቸው ደገፉ ነው። በጣም የታወቀ በሀይል ጎበዝ ጎበዝ ፒያኖ ተጫዋች እና ግጥሙን የጻፈው እሱ ነው። እኔ ሙዚቃውን ጻፍኩት እኔ ነኝ ደግሞ። ሁለታችን ስንጽፍ ያን ጊዜ የቆንጆዎች ምርጫ ነበር። የቆንጆች ውድ የቆንጆ የወይዘሮ ኢትዮጵያ መመድ እንዳለ ማለት ለሱ ነው የጻፍ ነው ስማቸውን በካልተሳሳት አቶ ከበደ ይባላሉ የብሔራዊ ቲያትር መሪ የነበሩት እና ለወይዘሮ ኢትዮጵያ ቆንጆ ነው ከጌታቸው ጋር አብረን የጻፍ ነው አመተ ምህረቱ አስራ ዘጠኝ መቶ ከአልተሳሳት ከሀምሳ ሰባት የሆነ የተጫወትካቸው ግን አንተ ነህ በድምፃዊነቱ አዎ ግጥሙን የጻፈው ጌታቸው ደገፉ ነው ሙዚቃው ተቀድቷል አማሀ እሸቴ ነው ሙዚቃውን የቀዳው ያው አማሀ በጣም የታወቀ ነው እና ሙዚቃውን ደግሞ ያቀናበረው ሙላቱ ሙላቱ አስታጥቄ ነው። ሙዚቃውን የደረሱ ነ ይሄ እንግዲህ የጠዋት የሙዚቃ ህይወትህን የሚመለከት ገና በሺህ ዘጠኝ መቶ ሀምሳዎቹ ወጣት ሳለህ ትጀምር የነበረውን ነው። ለረጅም አመታት በሙዚቃው ህይወት ውስጥ ከቆየህ በኋላ ወደዚህ ወደ ዩናይት ስቴትስ መተህ ሙዚቃ አቋርጠህ ከቆየ በኋላ ነው አሁን እንደገና ወደ መድረኩ ብቅ ያልከውና መቼ ተጫወት ከለመጀመሪያ ጊዜ ነው? አይመስልም በብዙ ጊዜ አቋረጥኩ። ግን አሁንም አሁን እዚህ ውስጥ የገባሁት አማሸቴ አለበት ዋናው እና ፍራንሲስ ናቸው። በእነሱ መድ እንደገና ለመጀመር እንደገና እንትን ለማድረግ እና እነሱ ናቸው ከአካሌ ውቤ ጋር እያስተዋወቁ መቼ ነው ይህ የሆነው? እስከ ዛሬ ዓመት ድረስ ሙዚቃ አልተጫወትክም፣ በሌላ መድረክም አልታየህም ነበር ለዛ ላለፈው ከስምንት ወር በፊት ስንሄድ ወደዚህ ስንመጣ ማለት ነው ከምናውቃቸው አንዱ ከዋልያስ ባንድ አብረን ከሰራ ናቸው ከተማረና ከመሐመድ ጋር ጊታር ተጫዋች ተማረ፣ ድራመር እና ከነሱ ጋር እና ፋሲል በቤስ ሆነን ዋልያስን እንደማስታወስ ወደ አለፈው አመት ላይ ተጫውተናል። ከዛም ደግሞ ከነ ሄኖክ ቤስ ተጫዋች ነው በጣም የታወቀ ነው እና ግሩም እንዲሁም ጊታር ተጫዋች ነው። አሁን በነገርኩ ያለፈው ስምንት ወር ውስጥ ይሆናል እና ናቲ ድራመር ነው። ጃኒ ደግሞ ሳክስፎኒስት ነው። ዳዊት መለሰ ሴት አላ ምን ሙዚቃ መጀመሪያ በጣም ጥሩ አድርጎ የተጫወተ ጥሩ ጓደኛችን እና ከእነሱ ጋር ተጫውቻለሁ። መጀመሪያ አንቺን ሳገኝ ተደስቼ Don't let me the Doesn't you an chinu de gutta sa chi Kuchkal kupets asne stech tawaqashi apu gempish asala sibu ataleish አድማጮች ከተወዳጁ ድምፃዊ ግርማ በየነ ጋር የጀምርነው ወግ አልተቋጨም። በሌሎች የግርማን ሕይወትና እንዲሁም የሙዚቃ ስራዎች በተመለከቱ ርዕሶች ዙሪያ የነበረንን ሰፋ ያለ ቀሪ ወግ በሌላ ፕሮግራም ይዘን እንመለሳለን። ለአሁኑ ግን ግርማን አመሰግናለሁ። ሌሎች ዜማዎቹንም ወደኋላ ላይ እናመጣለን። ታዲያ አዲሱ ወደ አመታዊ ዝግጅት ነው የምንሻገረው ሲድ የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ሲድ በዋና መጠሪያው በአማርኛ ማህበረ ግዢሯን ዘረ ኢትዮጵያ ምናልባትም እንግዳ የሚመስል ድምጸት አለውና ሁሌ እናስታውሳለን። ታዲያ ይህ ድርጅት የዘንድሮን 24ተኛው ነው ዓመታዊ ስነ ስርዓቱን ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ ከምትገኘው የኮሌጅ ፓርክ ከተማ አክብረዋል። እንደ ሁልጊዜው ሁሉ ዘንድሮም ለማኅበረሰብ ልዕልና ባደረጉ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያን ለክብር አብቅቷል። በድርጅቱ ወግ መሠረት ዘንድሮም ዛሬ በሕይወት ባይኖሩም በስራቸው ግን እውን የሆኑ አንድ ሰው በተመሳሳይ አስታውሰዋል። አሉ። ለዓመታዊ ስነ ስርዓቱን በስፍራው ተገኝተ ተከታትለሃል። አንዳንድ ቦታዎች ጥለኝ መሄድ ጀምረሃል። በርታ፣ ወደ ዝግጅቱ ሂድ። አዲሱ ዛሬ ኃላፊነት ልወስድ ትችላለሁ፣ ባለማስታወሴ ነገር ግን እየጠፋ መሆኑንም ለአድማጮች መናገር ያለብኝ ይመስለኛል። ኃላፊዎቹን ግን ይቅርታ ጠይቃለሁ። ደብዳቤ በስሜ ልከውልኛል። ስለዚህ አንተን የጠፋው ማለት ነው። አንተን ስጠብቅ ነው። እኔ ኃላፊነቱን እንዳልክ ወስዳለሁ። አዲሱ ምናልባትም ወደ ዝግጅታችን ስንገባ የሚነሱ ከወዲሁ ብናስተዋውቅ ጥሩ የሚመስለኝ ከህይወት በኋላ የዘንድሮ ተሸላሚ ወይም የተለየ ክብር የተሰጣቸው ራስ አሉላ አባነጋ ናቸው። አሁን ወደ ወጋችን እናምራለን። በቅድሚያ ለሽልማቱ ለውቅና የበቃችሁትን ሆነ የቤተሰብ አባላት እንኳን አደረሳችሁ። ላለ ዶክተር መላኩ ላቀው የሲድ ሊቀመንበር አቶ አክሊሉ ደምሴ ዋና ጸሐፊ፣ እንደ ወትሮው እስኪ የዘንድሮውን ሀያ አራተኛውን አመት ዝግጅታችን ጠቅላላ መንፈስ በአጭሩ ገምግሙልን። ምን ይመስል ነበር ዝግጅታችሁ? ዶክተር መላኩ እርሶን ላስቀድም ይሻላል ወይስ በአልፋቤቲካል ኦርደር? ግድ የለም። በሁለታችሁ መካከል ተለዋዋጭ ጥያቄዎች ነው የሚመጡትና በየተራ እንደተመቻችሁ መመለስ ትችላላችሁ። እሺ፣ ችግር የለም። ያው እንደምታውቀው እንግዲህ የሲድ አመራረጥ ሁኔታ የሚጀመረው ከድርጅቱ ክብረ በዓል በኋላ ነው። ድረ ገጻችን ይከፈትና የሚጠቁሟቸውን ሰዎች ፋይል ከፍተው እነኛ ሰዎች የሰሩትን ስራ ለክብር ያበቃቸዋል የሚሉትን ሁሉ መረጃዎች ይዘው በኢንተርኔት ድረ ገጽ እንዲሁም ደግሞ ዋሽንግተን ባለን ኬ ስትሪት ቢሮ እዛ ይላካል ወይም ኒውጀርሲም እንደዚሁ አለን አድራሻ፣ በደብዳቤም በድረ ገጹ ባለው በኢንተርኔትም ይላክልናል እስከ ኖቬምበር ማለት ከህዳር ሰላሳ በፈረንጆች አቆጣጠር ይህንን ለማድረግ ሁሉም ሰው እድል ይኖረዋል ማለት ነው። ከህዳር ሰላሳ በኋላ ግን ይዘጋና ቦርዱ ግምገማ ይጀምራል ማለት ነው። የቀረቡትን ጥቆማዎች የትኞቹ በድርጅትም መልክ በግልም መልክ ለሽልማት ያበቃቸዋል የሚባለውን መንደርደሪያ ክራይቴሪያ ተከትለን በዛ ክራይቴሪያ መሰረት ውሳኔ እናደርጋለን። በታህሳስ መጨረሻ ላይ ውሳኔው ላይ ደርሰን ለሽልማት የሚያበቋቸውን በህይወትም ያሉትን ሙታንንም በማስታወስ ስለሚገባቸው ሰዎች መረጃ ካገኘን በኋላ ደብዳቤ እንጽፋለን። ያ ደብዳቤ ተጽፎ ከደረሳቸው እነሱም ካወቁት በኋላ ይገባውን መሰናዶ እንዲያደርጉ፣ እኛም ከኢትዮጵያ የሚመጡ ከሆነ ደብዳቤ ለአሜሪካን ኤምባሲ እንዲተባበሩን እንልካለን ለመስሪያ ቤቶቻቸውን በስራ ላይ ያሉ ሰዎች ከሆኑ እና እንዲሁም ደግሞ ለአይሮፕላን የሚደረገውን ዝግጅትነት ለጉዞ ማለት ነው። እናስተካክልና እዚህም ሲመጡ ሆቴል የሚቆዩበትን እሱሱን ሁሉ አደራጅተን እንጨርሳለን ማለት ነው ክብረ በዓሉ ከመሆኑ በፊት ግርም ነው የዚህ ዓመት ዝግጅት እንደ ተጠናቀቀ። ከዚህ ሰዓት ጀምሮ እስከ መጪው ህዳር ሰላሳ ድረስ ባለው ጊዜ የሚቀጥለውን ዓመት ተሸላሚ እጩዎች መቀበል እንደምት ጀምሩ ነው የገለጹልን አቶ አክሊሉ። እስኪ የዘንድሮውን ተሸላሚዎች ያስተዋውቁኝ፣ በአዋቂዎች ዘንድ ያሉትን አሁን በውይይቱ የቀረቡትን ሁለት እንግዶቻችን ጨምሮ በዚህ ዓመት ተሸላሚ የሆኑት አምስት ራስ አሉላ አባነጋ ጨምረው አምስት ሰዎች ናቸው። የተከበሩት ፕሮፌሰር አቻ ደበላ፣ አቶ ቢንያም በለጠ፣ ወይዘሮ ኒኒ ለገሰ እና አቶ ሰለሞን ሙሉጌታ ካሳ ናቸው። እነዚህም እንግዲህ የተመረጡት ላደረጉት ልዩ ልዩ አስተዋጽኦ ነው። የሚያስፈልግ ከሆነ ለምን እንደሆነ ለእያንዳንዱ ለመናገር ይችላል። በዚህ ሰዓት የሚከታተሉ አድማጮች አምስት ሰዎችን መርጣችሁ ለእውቅና ያበቃችሁበትን ባጫጭሩ ንገሩን። እንዲህ በማድረጋቸው ነው በሚል ራስ አሉላ አባ ነጋ በእሳቸው እጀምራለሁ። እሳቸው ለሀገራቸውና እና ለንጉሠ ነገሥታቸው መስራት የሚገባቸውን ተግባር ለመፈጸም በክብራቸው ቃል ከገቡ በኋላ በስራቸው በማሳየታቸው ኢትዮጵያን ሊወሩ ኢትዮጵያን ሊያንበረከኩ የመጡ በተለይም ጣሊያኖች ከአንድም ሁለት ጊዜ በማሸነፋቸው እና የደዋን ድል ለኢትዮጵያ በማጎነጸፋቸው በጠቅላላው ደግሞ ለጥቁር ሕዝብ መልካም ምሳሌ የሆኑ ጀግና በመሆናቸው ሀገራቸውንና ወገኖቻቸውን ከእሳቸው በላይ በማድረግ ራሳቸውን የሰው በኢትዮጵያ አንድነትና ነጻነት የሚያምኑ ደማቸውንም ለሀገራቸው ደማቸውን ያፈሰሱ እያሉ ይመስለኛል። አሁን ደማቸውን ያፈሰሱ በመሆናቸውና በተፈጥሮ ችሎታቸው ደግሞ በቆራጥነታቸውና በጀግንነታቸው አንቱ የተባሉ በመሆናቸው የኢትዮጵያ ህዝብ የሚወዳቸውና የሚያስታውሳቸው የነጻነቱና የአንድነቱ ምሳሌ በመሆናቸውና ላ በመጨረሻም ደግሞ የሴት ቦርድ አባላት አሁን በጠቀስኳቸው ነገሮች ሁሉ አምኖ ይናን በሙሉ ድምጽ በሙሉ ድምጽ ስለደገፋቸው ነው። ሌላ እንግዲህ የምሄደው በአልፋቤቲካል ኦርግደር ስለሆነ በፊደል ቅደም ተከተል የስማቸውን መጠሪያ ተከትለዋል። አዎ ፕሮፌሰራቸው አደበላም መጀመሪያው የኪነ ጥበብ ትምህርት ቤት ዳግማዊ ሚኒሊክ ትምህርት ቤት ከገባ በኋላ ከተመረቁት አንዱ በመሆናቸው እሱም ደግሞ ትምህርታቸውን አጠናቀው ሌሎችንም ነው ለማስተማር ብቁ በመሆናቸው እና በተለይም ደግሞ በፉል ብራይት ስኮላርሽፕ አሸናፊ በመሆን ወደ ኢትዮጵያ ሄደው ትልቅ ትርጉም ያለው ዘለቂታ ስራ በመስራታቸው፣ ይህም ስራ ምንድን ነው? ከሌሎች ሰዎች ጋር በመተባበር የኪነጥበብ ትምህርት ቤት ለዲግሪ ፕሮግራም ተቀባይነት እንዲኖረው የትምህርት ቤቱን ካሪኩለም በማርቀቅ ከሌሎች ጋር በመተባበር ይህንን ትልቅ ስራ በመስራታቸው አንዱም የተሸለሙበት እሱ ነው። ትምህርታቸውም የኢትዮጵያና የአፍሪካን ባህል በስልም ሆነ በስነ ጽሁፍ ሌላው በማካፈል ኤግዚቢሽን በየሀገሩ በዩሮፕም በማሳየት እንደውም አሁን ከሚመጣው ሐምሌ አምስት ከሀያ ዘጠኝ በዩሮፕ እየተዘዋወሩ ኤግዚቢሽናቸውን ያሳያሉ። በኢትዮጵያ ድርጅቶች በልዩ ልዩ ቦታ እየተካፈሉ በረሀብም ሆነ በድርቅ ለሚመጣው የኢትዮጵያን ኮሚኒቲ የሚረዳበትን አንዳንድ አስተዋጽኦ ከሚያደርጉ ግሩፖች ጋር የተሆኑ የሰሩ በመሆናቸው እና በጠቅላላው እሳቸውም ሲድ ቦርድ ብቃት አላቸው ብሎ በመምረጡ ነው። ከዛ ቀጥሎ ደግሞ ላይን ላይም ቢኖሩ አቶ ቢኒያም ናቸው። አቶ ቢኒያም እንግዲህ ብዙ ሊነገርላቸው ይገባል። እሳቸው ደግሞ ኢትዮጵያ ውስጥ በመንገድ ወድቀው መጠለያ አጥተው ተረቦና ተጠምተው ጤንነትና ፍቅር አጥተው የተገኙትን አረጋውያን ሴቶችም፣ ልጆችም ወንዶችና ተስፋቶች የሆኑትን የሚጎሳቁሉትን ስብስብ አድርገው እንደ ራሳቸው ቤተሰብ እያበሉና እያሳከሙ እያለበሱና እየሳሙ አዲስ ህይወት ለብዙሃን በመስጠታቸው በሌሎች ተወዳጅነት በጣም አትርፈዋል። በመንፈስ ጭንቀት በኤች አይቪ በካንሰር እንደዚህ እንደዚህ በጣም የተጎሳቆሉትን አግኝተው ያጡትን በየመንገዱ የወደቁትን ሰብስበው በመቄዶኒያ ድርጅት ስለሚረዱ እና እሳቸውም የመቄዶኒያ መስራችን አስተዳዳሪ በመሆናቸው እና በትምህርታቸውም ቢሆን በማዕረግ የተመረቁ ለሌሎች ወጣቶች ምሳሌ የሚሆኑ ራሳቸውን የሰው ወጣት በመሆናቸው ነው። እሳቸውም ደግሞ በሙሉ ድምጽ በሲድ ቦርድ በመመረጣቸው ነው። ከዛም ቀጥሎ ወይዘሮ ኒኒ ለገሰ ወገን ኢትዮጵያ ከአስራ አምስት ዓመት በላይ እድሜ ያለው ፋውንዴሽን እሳቸውም እንዲሁ ኢትዮጵያ ውስጥ ድህነት ውስጥ ወድቀው ወደፊት ለመራመድ ያልቻሉትን ወጣቶች ወይም ቤተሰቦች ከድህነት ጫንቃ አውጥተው ድህነትን ሰብረው ራሳቸውን እንዲችሉ ስለሚለፉ ከሁለት መቶ ሀምሳ በላይ የሚሆኑ ህጻናትና ቤተሰቦች ከድህነት ሰንሰለት ሰብረው ራሳቸውን እንዲችሉ አድርገዋል። በቅርቡም ደግሞ ጅማ ብዙ ህጻናት ከአስራ አምስት ሜትር በላይ የሚሄዱበትን ትምህርት ቤት ጊዜያቸውን እንዲቀንስላቸው በአካባቢያቸው ትምህርት ቤት ከፍተው እያስተማሩ ነው። እዚህም በሀገር ውስጥ በዋሽንግተን ዲሲ ውስጥ ወገኔ ዩት ክለብ ወይም የወገኔ ወጣቶች ማዕከል ከዛሬ አስር ዓመት በፊት ፈጥረው እዚህ ሀገር ለተወለዱት ልጆች የአስተዳደር ወይም የሊደርሺፕ አብሮ የመስራቲ ወይንም ደግሞ የኃላፊነት ጥሩ ዜግነትን እያስተማሩ ነው። ደግሞ ራሳቸው የሶስት ልጆች እናትና የተከበሩ ባለትዳር ፕሮፌሽናል ስራ ያላቸው ናቸው። ነገር ግን ፍቅራቸውን እሳቸውም ኃይሎች በኢትዮጵያ ውስጥ በማካፈል ስትመን በዋይት ሀውስም ቻምፒዮን ኦፍ ቼንጅ በሚባል ሽልማት ያገኙ ለሀገርና ለወገን ምሳሌ የሚሆነ ናቸው ብሎን ብለን ስለገመትን በቤት ማጣት በትምህርት መጓደል፣ የገንዘብ ችግር፣ ድህነት የደረሰባቸውን ግለሰቦች በመርዳታቸው እና በጠቅላላ እሳቸውም በሲድ ቦርድ እንደዚሁ በመመረጣቸው ነው ለዚህ የበቁት እንደሚታወቀው ሁሉ ነው። ሲድ ከዛም በላይ ብዙ ሰዎች ተሰጥቶን ነበር እንድናከብር። እነዚህ እንግዲህ ከሌሎቹ ሰዎች ድምፅ ብልጫ ያገኙ ናቸው እንጂ ሌሎችም ሌሎችም ነበሩ። መልካም አቶ አክሊሉ፣ እንግዲህ በርከት ያሉ ዝርዝሮችን የያዘውን የዘንድሮውን ተሸላሚዎች ማንነትና ለሽልማት የሚበቁባቸው ምክንያቶች ነው ያስረዱን። በአዋቂዎች ጎራ አንድ የመጨረሻ ተሸላሚ ቀርቶታል። እሱንም እንዲሁ በአጭሩ ያስተዋውቁንና ሌሎች ጥያቄዎችን ለቀሪው እንግዶቻችን ሰነዝራለሁ። የመጨረሻው አቶ ሰለሞን ሙሉጌታ ካሳ ናቸው። እሳቸውን ደግሞ ቴክቶክ በተሰኘው በኢቢኤስ ቴሌቪዥን ፕሮግራም እዛ ላይ በሚያደርጉት ስራቸው ነው በጣም የታወቁበት ዋናውና ሲድን ሊያከብራቸው የቻለው። እሳቸውም በኢትዮጵያ ለው በአማርኛ ቋንቋ ቴክኖሎጂን ለብዙ ሚሊዮን በሚቆጠሩ ይህን ፕሮግራም ጠንሰው እያዘጋጁ ከኢትዮጵያም ውጭ ኢትዮጵያም ውስጥ ላሉ በየጊዜው ስለሚያሳዩ እና በዩቱብም ላይ ወት ሊያው ይችላል። በትምህርታቸውም እና በስራቸውም ደግሞ ጥሩ ምሳሌ ስለሆኑ በእውቀታቸው እየላቁ በስራቸው ለወጣቶች ምሳሌ ይሆናሉ ብለው ብዙ ኢትዮጵያውያን በቴክኖሎጂ በኩል በጣም የተራመዱትን በቴሌቪዥን እየጋበዙ እንደ ምሳሌ እያደረጉ ያቀርቧቸዋል። በስፔስ ኤክስፕሎሬሽን ወይም ሳይበር ሴኪዩሪቲ፣ በሮቦቲክስ በሚባለው ወይም አርቲፊሻል ኢንቴሊጀንስ በኮምፕሌክስ ቴክኖሎጂ ኦር ሚዲያ ቴክኖሎጂ በሚባለው እያሳዩ ሌሎችን ወጣቶች አበረታታሉ በአሁን ጊዜም የጥቁር ህዝብ ለቴክኖሎጂ አስተዋጽኦ ያደረገውን አንድ መጽሐፍ በአማርኛ እያረቀቁ ነው ደግሞ ወደፊትም በተለይም በቴክኖሎጂ ፊልድ ኢትዮጵያን የሚያስጠሩ ይሆናሉ ብለን ይህ ተመራጮች ሆነዋል ሁሉንም እንደገና እንኳን ደስ ያላችሁ እላለሁ የብዙዎችን ስራ በደንብ ማሳየት የሚችለውን ማብራሪያ ስራቸው የላቀ መሆኑ ብቻ ሳይሆን አድማጮችም ጆሮ በሚደርስ መልኩ ምንሰሩ ማለምን ተሸለመ የሚለውን መታወቁ አስፈላጊ ነውና ነው። ወደ ቀሪው ሁለት እንግዶቻችን ልሻገር። ለሽልማቱ ወደ በቃችሁት በላቀ አርአያነት የሚጠቀስ የሚረዳቸው የሌላቸውን በእጅጉ የተቆሳቆሉና በጎዳና የወደቁ አቶ አክሊሉ በዝርዝር እንዳስቀመጡት በጠና ችግር ላይ የሚገኙ ወገኖችን አቅፎ ደግፎ በማንሳት በመንከባከብ በሰሩት የገነነ የሰብአዊ ስራው ለዚህ ክብር መብቃቱ ተገልጿል። በሌሎች ሽልማቶችም አክብሮቶችም እንዲሁ እንደሚወደሱ አውቃለሁ። የመቄዶንያው መስራች አቶ ቢንያም በለጠ ለመሆኑ ምን ተሰማው? አሜሪካን አገር የሚገኝ ኢትዮጵያዊ ድርጅት በሰሩት ስራ ሊከበሩ ይገባል የዘንድሮ ተሸላሚ ነው ሲሏል። በጣም እንደዚህ ስትወሩ ስለል ያቱ የምትወሩ ነው የሚመስለኝ። እንግዲህ ምክንያቱም የሰራሁት ነገር የለም ብዙ ጊዜ በኦርቶዶክስ ምናለት ዶክተር ምላኩም ሲሉ ሰው ልጅ ከሞተ በኋላ ነው ሽልማትም ምንም የሚሸጥ ምክንያቱም አንደኛ መጨረሻ አይታወቅም። እንደገና ምንም ደመሆን አይታወቅም እና ዳሴ ክምትም ያመጣል። ሌላው ደግሞ ከዚዚ ሀገር የሚያሰጥተው ዋጋም ሊያሳጣ ይችላል። ለማንኛውም ቅድም ስታወሩ ስለሌላ ሰው ልታወሩ ስለሚስለ ትክክል አይደለም። የሰሯቸው ስራዎች አይደሉም የተጠቀሱት። በተግባርም ደግሞ ቅርባ በቦታው ተገኝተንም ባናይ በቴሌቪዥን መስኮት ተመልክተናል። ከሩቅ ያለ ነው ጭምር ትክክል አይደለም። በእርግጥ ዶክተር መላኩም መቶ ጎብኝተዋል። እግዜር ስትግኝ በዚያ አጋጣሚ ሲድም አባላት በሆነ ትልቅ ነገር ነው ያደረጋችሁልን። ምክንያቱም አንደኛ በተካበበት ላይ ሰላሳ ደቂቃ በላይ የሆነ ስራችን የሚያሳይ ዘገባ ዶኪመንተሪ ይቀርቦልናል። መጥታችሁም መጎብኘት ድርጅቱን እንዲተዋወቅ ማድረጋችሁ ትልቅ ነገር ነው። በተለይ ደግሞ አልጋ ቁራኛ የሆኑ ራሳቸውን ችሎ መሰዳዳት የማይችሉ እግዚአብሔር የሚያስ ዋጋ ትልቅ ነው እና እነዚህ ሰዎች ጉዳይ ህዝቡ እንዲረዳው በማድረጋችሁ በጣም እግዚአብሔር ይስጥልኝ። ሲድ አባላት አሉ ባለም አመሰግናለ ወደ ወይዘሮ የሺ ከመሻገሪያ በፊት ምናልባት በብዙዎች ልቦና የሚመላለስ ከዚህ ቀደምም ተጠየቋቸው የሚያውቁ የሚመስለኝን አንድ ጥያቄ ልወርውር። ሌሎችን የመርዳት መነሳሳት ምናልባትም ከተፈጥሮ ዝንባሌ ከዛ ቅን መንፈስ የሚነሳ መሆኑን መረዳት አያዳግትም። ብዙዎች በተለያየ መንገድ ወገኖቻቸውን ሊረዱ ይሞክራሉ። እርስዎ ሊረዱ የመረጧቸው ግን አንድም ቀላል አለመሆኑ ሁለትም በጣም የተከፈተ ልቦናን የሚጠይቅ ክብደትም አለው፣ አስቸጋሪም ነገር አለው። ቅድም እርስዎ እንደ ጠቀሱት በራሳቸው መጸዳዳት እንኳን የማይችሉ ሰዎች ጭምር ያሉበትን በተለያየ የጤና ሁከት ውስጥ የሚገኙ ሰዎችን መርዳት ከስራም ከማገዝም በላይ ነው እና አስቸጋሪ አልነበረም ወይ ለእርሶ? ዛሬ ውስጡ ገብተው የሚያደርጓቸውን ነገሮች በቅርበት የተመለከቱ ሲተርኩ ሰምቻለሁ። እንዴት መረጡት? እንዴት ተቻለዎት? ቅዱስ ባሳፈወርቅ ታላቅ የቤተ ክርስቲያን አባት ነው የምንላል ሰዎችን መርዳት በድንግልና ከመኖር እንኳን የበለጠ ዋጋ ያሰጣል ያልክ እግዚአብሔር እና በድንግልና መኖር ማለት እንግዲህ በጣም ከባድ ነው። ሰው ሆኖ እንደ መላእክት መኖር ነው እና ከዛ የበለጠ ዋጋ ያሰጣል ስል እንግዲህ ምን ያህል ከእግዚአብሔር የሚያሰጠውን ዋጋ ያሳያል። እና ብዙ ጊዜ ምኖር ስራው ከባድ ቢሆንም ከእግዚአብሔር የሚያሰጠው ዋጋ ግን ትልቅ ስለሆነ ያን ስታስበው ከባድ የሚመስለውም ነገር ቀላል ይሆናል። ሌላው ደግሞ ያው እኔ አደለም የሚሰራው እኔ ብዙ ጊዜ በጤንነትም በስንትናም በተለያዩ ድክመቶች ብዙ እየሰራ አደለም፣ የበጎ ፈቃድ የሚቻሉ ከሁሉም በላይ ደግሞ እግዚአብሔር ይሰራል። እኔ ብዙ ጊዜ ስለሚያምንም በመተኛት ነው፣ ግን እግዚአብሔር ግን አልተኛም። ስለዚህ እግዚአብሔር ቀላል ነገር አደለም። ይህ ከባድ ቢሆንም ራው አቶ ቢንያም ከትህትናው ጭምር ነው። በጣም አመሰግናለሁ። አንቱ እያልኮትም ቢሆን ወጣት መሆኗን አድማጮች እንዲረዱ እፈልጋለሁ። ወደ ኋላ ላይ ሌሎች ጥያቄዎች ረውራለሁኝ። ወይዘሮ የ የሺ ወደ እርሶ ልምጣ። እርስዎ ቅም አያቶ ነው የሚባለው የራስ አሉላ አባ ነጋ የታላቁ አርበኛ የልጅ ልጅ ልጅ ይመስሉኛል። ልክ ነው? ልክ ነው። አዎ ልክ ነው። በቅርብ የሚታሰብ አይደለም እና ራስ አሉላ አባ ነጋ በኢትዮጵያ ታሪክ ውስጥ የገነነ ስፍራ ያላቸውን ያህል የእሳቸው ዝምድናም ሆነ እሳቸውን የሚያውቅ በቅርብ ማግኘት የሚቻል በማይመስለን ሰዓት ነው የተገኙት። እንዴት ተቀበሉት? የቅድማያቶን እውቅናና ክብር የተሰጠበትን ሁኔታ ምንስ ስሜት አሳደረ ቦ በጣም ነው ደስ ያለኝ በጣም በጣም ነው ደስ ያለኝ። ይህ ቅዱስ ሀሳብ አስበው ይሄን ነገር ማድረጋቸው በእውነቱ ለሲድ አባላት በጣም የላቀ ምስጋና ነው የማቀርበው ያው በቤተሰባችንና በወዳጆቻቸው ስም እና በጣም ክቡር ነገር ነው እኔም የተረከብኩት እና እስከ ዘላለም የማንረሳው ትልቅ ውለታ ነው። ስነ ስርዓቱ ላይ የራስ አሉላ አባነጋን ታሪክ ለታዳሚዎቹ ግሩም አድርገው አቅርበዋል። በስፍራው ተገኝቼ ታዝቤ ያለው ብዙ የተጻፈላቸው ብዙም የተነገረላቸው ናቸው። እንዲህ ያለ ቅድማያት ሲኖር ታሪኩን ማወቅ ጥያቄ ውስጥ የሚገባ እንዳልሆነ እረዳለሁ። ነገር ግን በተለየ ቅርበት የተከታተሉት ይመስላል ለዚህ መድረክም እንዲስማማ አድርገው ያቀረቡበትና በመድረኩ የቀረበውን ሙሉ በሙሉ መልሰን ባና መጣም ለርሶ፣ ለእርስዎ ራስ አሉላ አባ ነጋ ማን ናቸው? ምንድን ነው እንደው በዋናነት የሚታየው ለዚህ ትውልድ የተላለፈ ዛሬም ለክብር የበቁበት ሁኔታ ጋር የሚዛመድ አንድ ትልቅ ነገር ቢመዝ አዎ ልክ ነው። ማለት እኔ እርግጥ የእርሳቸው ደም እኔ ላይ ስላለ በጣም ኩራት ይሰማኛል። ግን ከእኔም አልፎ ማንም ኢትዮጵያዊ ቢሆን ማንም ኢትዮጵያዊ የሚኮራባቸው ለሀገራቸው፣ ለሉዓላዊነት የኢትዮጵያን ዳር ድንበር ሲያስከብሩና ሲዋጉ ያለፉ የማንም ኢትዮጵያዊ አባት ናቸው። ከራሳቸው በፊት አገራቸውን ያስቀደሙ ታላቅ ጀግና ስለሆኑ እኔም በጣም በጣም ነው የምኮራባቸው። በዚህ ላይ ደግሞ ወላጅ እናቴ በቅርብ ነው ያረፈችው። ስለ እሳቸው በቃ ብዙ ታሪክ ትነግረኝ ነበርና በጣም ትልቅ ፍቅር ነበራት ከሳቸው ጋር እና እኔ በቅርቡ በጣም የተከታተልኩት ስለሆነ ይሄን መድረክ ሳገኝ ደግሞ የነበረኝን ስሜት ለመግለጽ ስላወቃኝ ደስታዬ በጣም ከፍ ያለ ነው። ከዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በአማርኛ መጠሪያው ማህበረ ግዩራን ዘረ ኢትዮጵያ የዘንድሮን ሀያ አራተኛውን ክብረ በዓል አስመልክቶ ያደረግነው አጠር ያለው የመጀመሪያ ክፍል ቃለ ምልልስ በዚሁ ተቋጨ። በሌላ ፕሮግራም በርከት ያሉ ጭብጦችን እናነሳለን። ይልቁንም መጪው የማህበሩ ቀጣይ እጣ የተደረጉ ለውጦችና ሊሻሻሉ ይገባቸዋል በሚሏቸው ጭብጦች ዙሪያ በሚቀጥለው ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን እንግዶቼን ዶክተር መላኩ ላቀውን፣ አቶ አክሊሉ ደምሴን፣ አቶ ቢንያም በለጠንና ወይዘሮ የሺ ገብረ ሕይወትን ለጊዜያቸው አመሰግናለሁ። እግዜር ስትልኝ አሁን የንጉሥ የአክሊሉ መስኮት የሚከፈትበት ነው ሰዓቱ። አንድ ሺ አምስት መቶ ዘጠና ሶስት ማይል ወይም ደግሞ ሁለት ሺ አምስት መቶ ስልሳ አራት ኪሎ ሜትር ተጉዞ እስራኤል፣ ኢየሩሳሌም የደረሰ ጋዜጠኛ ጸበልና ቅባ ቅዱሱ ቢቀር ለሬዲዮ መጽሔት የሚሆን ዝግጅት ይዞ አልመጣም ቢባል አድማጭ ምን ይላል? ስለዚህ አሉላና አዲሱ ኢየሩሳሌም እያለሁ የተከፈተው መስኮት ዛሬም ገርበብ ብሎ እንዳለ ተቆጥሮ ዝግጅቴን ከዛ ብጀምር ሀገር በተሰኘውና በሺህ ዘጠኝ መቶ ዘጠና ሁለት ዓመተ ምሕረት ባሳተመው መጽሐፍ መጽሐፈ ኢሳይያስን ጠቅሶ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም ይለናል። እኔም ስለ ኢየሩሳሌም ዝም አልልም፣ እናገራለሁ። የኢትዮጵያ አየር መንገድ የበረራ ቁጥር አራት መቶ አምስት የአዲስ አበባ ቴልአቪቭ ጉዞ በሰላሳ ሁለት ሺህ ጫማ ከፍታ እየበረረ ተያይዞታል። በረራውን ጨርሶ ቴል አቪቭ በጎሬዮን አየር ማረፊያ ለማረፍ አራት ሰዓት ከሩብ ይወስድበታል። የአየር መንገዱ የትኬት ዋጋ ግን የትንሣኤ በዓል ሰሞን በአስር ሺህ ብር የሚጨምር ነው፣ የሚያበረታታን አይደለም። የኢየሩሳሌም አመሰራረት በተመለከተ ኢየሩሳሌም መታሰቢያ ድርጅት ለሐምሳኛው ዓመት ክብረ በዓሉ ባሳተመው መጽሐፍ በኢየሩሳሌም መካነ ስቅለቱ አጠገብ የሚገኘው የኢትዮጵያ ገዳም ዴር ሱልጣን የተመሰረተው በአራተኛው ምዕተ ዓመት መጀመሪያ ላይ ነው እያለ ያስነብበናል። ኢትዮጵያውያን ከሌላው ዓለም በመቅደም በቅድስተ ሀገር ኢየሩሳሌም ባለይዞታ በመሆን ከእስራኤል ቀጥለው በሁለተኛ ደረጃ ላይ ይገኛሉ የሚ ደግሞ በደንብ ብዬ የጠቀስኩት ቅድስት ሀገር የተሰኘው ያማይከለ ገበየሁ ታሪካዊ መጽሐፍ ነው። መቼም ጨዋታን ጨዋታ ነውና የሚያነሳው ታዋቂው የታሪክ ፀሐፊ ተክለ ጻድቅ መኩሪያም አጼ ቴዎድሮስ እና የኢትዮጵያ አንድነት በተሰኘው መጽሐፋቸው ላይ አጼ ቴዎድሮስ በቱርክ ስር የነበረችውን ኢየሩሳሌምን ነጻ የማውጣት ምኞት እንደነበራቸው ያጫውቱናል። የአቅሙ ጉዳይ፣ የመሳሪያው ጉዳይ እንዳለ ሆኖ እያሉ ለሁሉም የአጼ ቴዎድሮስ ሀሳብ፣ ጥረት የሚደነቅ ነው።

ለመጀመሪያ ጊዜ የሚመጡ አሉ፣ ለሁለት ሶስት ጊዜ የሚመጡ ሰዎች አሉ እና በጣም ነው የተደሰቱት። በዚህ ታሪካዊ ገዳም የተነሳ ከኮፕቶች ከግብጾች ጋራ ያለው ውዝግብ እስከ ዛሬ ድረስ መፍትሄ አላገኘም። በዚህም የተነሳ ገዳሙን ለማደስ የተደረገው ጥረት እስከ ዛሬ ድረስ አልተሳካም። ከትንሣኤ በዓል ማግስት ኢየሩሳሌም የደረሱት ፓትሪያርክ አቡነ ማትያስ ከእስራኤል ከፍተኛ የመንግስት ባለስልጣናት ጋር በዚሁ ጉዳይ ላይ እንደተነጋገሩና የእስራኤል መንግስት እንዲያድሰው የሚል ጥያቄ እስከ ማቅረብ መድረሳቸውን ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ላይ አዳምጠናል። ያም ሆነ ይህ ኢትዮጵያውያን በኢየሩሳሌም ያላቸውን ይዞታና በዚያ ያሉትን ታሪካዊ ገዳማት ለመጎብኘት በኢየሩሳሌም መታሰቢያ ድርጅት አማካይነት ግማሽ ምዕት ዓመት አስቆጥረዋል። በአሁኑ ጊዜ ደግሞ በርካታ አስጎብኚ ድርጅቶች ተቋቁመዋል። ነገር ግን ስራ ሁሉ የንግድ እንዳይሆን ጥንቃቄ የሚያስፈልገው መሆኑን በጉዟችን ላይ ዛሉ ኮሪ ይባላለው የዩዳ ሲኒያ መትራኪ እና ባለቤት ምህን መዳለግ ወደ ኢየሩሳሌም በማጓጓዝ አገልግሎት የሰጠነው ዘንድሮ መቶ ሰባ ያህል ተጓዦች ይዘን መጥተናል። በርካታ መምህራኖችን ታዋቂ አባቶችን ቢክልቃሁን ክዙራን ጨምሮ ይዘን መጥተናል። አገልግሎቱ በደንብ እያወቀው ለምን እንደመጣ እየተረዳ እስካሁን ቆይቷል። ዛሬ ዝግጅት ከአስራ ሦስት ሰዓት ጀምሮ ያለውን አገልግሎት አመሰግናለሁ። አቶ ትእዛዙ ኮሄ ዴር ሱልጣን እና በዙሪያው የሚገኙ የገዳማውያኑ መኖሪያ ቤቶች ይዞታ እጅግ በጣም በሚያሳዝን ሁኔታ ላይ ነው ያለው። በተለይም የገዳማውያኑ መኖሪያዎች ቆርቆሮ በቆርቆሮ የተሰሩ የሀገራችንን የጨረቃ ቤቶች ይመስላሉ። ችምችም ብሎ እንደተበጠረ ጎፈሬ አንድ ቦታ ላይ ሆነው የመግቢያው ጠባብነት ወደ ግቢው እንደገና ቤት ውስጥ ሲገባ ደግሞ ከራስ ዝቅ ብሎ አጎንብሶ ነው። ቁመታቸው በጣም አጭር ነው። የክፍሎቹ ጠባብነት ደግሞ የማረሚያ ቤት አይነት ወይኒ ቤት እንዳለ ልብዬ ነው። እንደዛ ጥብብ ያለ ለጤናም አመቺ ያልሆነ እነሆ እስከ ዛሬ ድረስ እነዚህ ቤቶች ሳይሰሩ ከግብፅ ጋር ባለው አለመግባባት ምክንያት ይኸው መፍትሄ ሳያገኝ ቆይቷል። በእውነቱ በጣም የሚያሳዝን ነው እዛ አካባቢ ያለው ይዞታ ስለዚህ የኢትዮጵያ መንግስት የኢትዮጵያ ቤተ ክርስቲያን፣ እንዲሁም ሕዝቡ በዚህ ጉዳይ ላይ ትኩረት ሰጥተው ጥያቄያቸውን ደጋግመው ሊያቀርቡ ይገባል እንላለን። ይሄ ነገር ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ በደርግም፣ አሁንም በኢህአዴግ ዘመን እንደዚሁ ትኩረት ሳይደረግበት የቆየ ይመስላል እና ደጋግሞ ማሳሰብ ይገባል። ፓትሪያርኩም ለመጀመሪያ ጊዜ እንደዚያ ሄደዋል። አሁንም ደግመው መሄድ አለባቸው። በቀላሉ የሚተው አይደለም ለማለት ነው። የረጅም ጊዜ ልምድ አለኝ በሌላ ድርጅት ውስጥ ሽሮ ነርኝ

ወደ እስራኤል ኢየሩሳሌም ጉዞ እንዳደርግ የጋበዙኝን የእርስ ተመስቀሉ አስጎብኝ ድርጅት ባለቤቶች ወይዘሮ መቅደስ ይመረን እና አቶ አማከለ ገበየሁን ከነ ቤተሰባቸው እንዲሁም የደብረገነት ኪዳነ ምሕረት ገዳም መነኮሳትን አመስግኜ በዚሁ ልሰናበት። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳይ፣ ባላስብሽም ምላሴ በጉሮሮ መልካም፣ ወደሚቀጥለው እናልፋለን። ደራሲ የህግ ባለሙያና ረዥም ዘመናት በዘለቀ የኢትዮጵያ ጉዳዮች ባደረጉ ተሳትፏቸውም ይታወቃሉ በቅርቡ ለህትመት ብርሃን ያበቁት ነው ወይስ ወይስ ለየት ባለው በዚህ ገጠመኝ ትረካ መሠረት የጽሁፎቻቸው አድናቂዎች አሰባስበው ያሳተሟቸው ስራዎች ናቸው። በምሽቱ የራዲዮ መጽሔት ለምናስተዋውቀው፣ ነገር ግን እንደ መጽሐፋቸው መንገዶች ሁሉ ዘለግ ያለ ርቀት የሚወስደን የህይወት ጉዞ ለዚያ የሚሆን የህይወት ጉዞ ወግ የምናዘጋጃችሁ የመጽሐፋቸው ርዕስ የትዝታ ፈለግ ይባላል። በቅርቡ ግምገማ በቀረበበት በዋሽንግተን ዲሲ የጣይቱ ባህልና ትምህርት ማዕከልም ተመርቋል። አሰፋ ጫቦ ይባላሉ። ለትውውቁ ትውውቅ መሆኑን ለመጽሐፋቸውም ሆነ ለረጅም ወጋችን መተዋወቂያ ብቻ የታሰበውን መንደርደሪያ ነው ለቅምሻ ያሰማናቸው አድማጮች። በቀጣዩ ፕሮግራሞቻችን መጽሐፉ ያደረሰንን መንገድ ርቀት ያህል የሚጋብዙ የማይዳሰሱ ርዕሶች የሉም ማለት ይቻላል እና ቀጠሮ ያዘን ማለት ነው። አሁን የቀረን አሁን የቀረን የመሰናበቻ ዜማ ነው። ትወጅኝ እንደው ቁርጡን ንገርኝ እያለ ነው ወዳጁ፣ ድምፃዊ እንግዳችን ግርማ በየነ ከሚጫወትልን ከዚህ ከምትሰሙት ቁርት ጋር እንተዋቸው። አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በዓለም በዋናነት በመንግሥት ደረጃ አሸባሪነትን ከሚደግፉ ሀገሮች አንዷ ኢራን ናት ሲል በቅርቡ ያወጣውን ሪፖርት ቴህራን እንደ ከዚህ ቀደምቱ ሁሉ አውግዛለች። የኢራኑ ውጭ ጉዳይ ሚኒስቴር ቃል አቀባይ ስለዚሁ በሰጠው ምላሽ ይልቅስ በንቃትና በገንዘብ የሽብርተኞችን እንቅስቃሴ በግልጽ የምትደግፈው ሳውዲ አረቢያ ናት ብሏል። ሐቁ ይህ ሆኖ ሳለ ዋሽንግተን ከሳውዲና ሌሎች አረብ ሀገሮች በምታገኘው ሰፊ የፖለቲካና የገንዘብ ድጋፍ ምክንያት አይኔን ግንባር ያርገዋ ላይ ይሁን በማለት ይህን የዓለም መርዛማ ሁኔታ ትሸፋፍናለች ሲል ቃል አቀባዩ አክሎ አብራርቷል። ቤይጂንግ በአጨቃጫቂው የደቡብ ቻይና ባህር ያሉ ደሴቶች ይገባኛል ጥያቄዋን በተንኳሽ ወታደራዊ ምደባ ለማረጋገጥ የምትቀጥል ከሆነ ራሷን ከተቀረው በዓለም በግል የማግለል ትልቅ ግንብ ማቆም ይሆንባታል ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር የሰጡትን አስተያየት አንድ የቻይና ከፍተኛ ወታደራዊ ባለስልጣን ውድቅ አድርገውታል እኛ ከዚህ ቀደም ተገለለን አናውቅም አሁንም አንገለልም ወደፊትም አንገለልም ሲሉ የህዝባዊ አርነት ሰራዊቱ አድሚራል ሳን ዟንኮ አስረድተዋል ዜናው አበቃ የአሜሪካ ድምፅ ራዲዮ አማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ አራት ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን ሲል ያበቃል። ነገ ሰኞ ከምሽቱ ሰዓት ላይ በሚጀምረው ፕሮግራማችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደነን ያሁኑም በዚሁ የተሰናበትን። ሰላም ደናደሩ።